የኦሮሞ ህዝብ ዴሞክራሲያዊ ድርጅት የኦህዴድ ሊቀመንበር ዶክተር አብይ አህመድ ትናንት የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ሊቀመንበር ሆነው ስለመመረጣቸው የዶይቸ ቬለ የፌስቡክ ተጠቃሚዎችን አስተያየት እንዲሰጡን ጠይቀናቸው ነበር። ብዙ የተለያዩ አስተያየቶችን የተቀበል ነው። ባልደረባዬ ሸዋዬ ለገሰ አስተያየቶቹን ተከታትላቸዋለች። ሸዋዬ በአጠቃላይ ምን አይነት አስተያየቶች ናቸው የደረሱን? አርያም፣ አስተያየቶቹን በሁለት ከፍለን ማየት እንችላለን ወይም በሶስት ማለት እችላለሁ። ዛሬ በተለየ ሁኔታ የታዘብኩት አዎንታዊ አስተያየትና መስመር ከዘለሉ ቃላት የተቆጠቡ አገሪቱ ላይ የሚጠብቁት ተስፋና ለውጥ ላይ ያተኮሩ አስተያየቶች ናቸው የሚበረክቱት። በፌስቡክ ብቻ ሳይሆን በዋትሳፕም ተከታዮቻችንን ይህንኑ አስተያየታቸውን እንዲያጋሩን ጠይቄ ነበር። በአዎንታዊዎቹ አስተያየቶች ብንጀምርስ ጥሩ ነው። በዋትሳፕ ከመጡት ልነሳና እኔ ለውጥ ያመጣሉ ባይ ነኝ። ምክንያቱም በተደጋጋሚ እሳቸው በስራ ትጉህ መሆናቸውን ሰምተናል። ከዚህም በላይ በዚህ ወቅት ተበዳይነን ከሚሉት ከኦሮሚያ መመረጣቸው በክልሉ ያለውን ችግር ይፈታል። በተጨማሪም ዶክተር አብይ ገና ወጣትና አንደበተርቱ ተናግረው የሚያሳምኑ ናቸው። እንደዚሁም የዚህን ሀገር ችግር ሀ ብለው ከኢህአዴግ ጋ በመሆን የህዝቡን ጥያቄ ምን እንደሆነ ለሳቸው ግልጽ በመሆኑ ብዬ እገምታለሁ ይላሉ። ከአዲስ አበባ ነው ይሄኛው። አስተያየት አሪፍ ነው። ለውጥ ይመጣል ብለን እንገምታለን። ግን ካሰሩት ያለ ደግሞ አለ ከኢትዮጵያ የመጣ አስተያየት ነው። ወደ ፌስቡክ ደግሞ ስናልፍ ዮሴፍ ደበበ እግዚአብሔር ሊጎበኘን የቀረበ ይመስላል ሰው በሰውነቱ ብቻ የሚታወቅበት በሕግ ፊት ሁሉ እኩል የሚሆንበት ሰብአዊ መብቶች በሙላት የሚከበሩበት ፍትሐዊ የሀብት ክፍፍል የሚሰፍንበት የኢትዮጵያውያን አንድነት የሚያብብበት በአንጃዎች መካከል እርቅ የሚወርድበት ሙሰኛ እና ወንጀለኛ ምሱን የሚያገኝበት ሀገር ልናገኝ ጎህ እየቀደደ ነው። የጌቶች ጌታ ከእርሶ ጋር ይሁን፣ ስኬታማ ይሁኑ ብሏል። ቲም ስሚዝ ደግሞ አብይን ላለፉት አስር ዓመታት አውቃቸዋለሁና ትልቅ ለውጥ ማምጣት ይችላሉ ብዬ አምናለሁ። ነገር ግን ሁለት ነገሮች በቅድሚያ ያስፈልጋሉ። ካቢኔውን በትኖ እንደ አዲስ ማዋቀር፣ ሁለተኛ ደግሞ ትክክለኛ ምርጫ ተካሂዶ ካሸነፉ ብቻ ሌሎች ተቃዋሚዎች በሁሉም የመንግስት መዋቅር ውስጥ ኖረው የሚሞግቱበትና አማራጭ ሀሳብ በየደረጃው የሚፈጠርበት እድል ያስፈልጋል ብለዋል። ሲሳይ ግርማ፣ በመጀመሪያ ለውጡን እንቀበልና በፖለቲካ ውይይትና ሂደት ለውጥ እንዲያመጡ ልንረዳቸውን ሞክር ብለዋል። አብዱ ማሂር አቦ ዝም በሉ በቃ ደስ ብሎናል፣ ለውጡን ወደፊት ታያላችሁ ሲሉ፣ ካሳይ ደጀኔ ደግሞ ተስፋለን ለውጥም ያመጣሉ እኛም የአመለካከት ለውጥ ማድረግ ይኖርብናል ሲሉ መክረዋል። የሚቃወሙትስ ምን ይላሉ? ለምን እንደሚቃወሙስ ተናግረዋል። በጣም በሰፊው የዘረዘሩ አሉ። እንደው በአጭሩ ልውሰድልሽ፣ ከዋትሳፕ አንድ ሁለት፣ ከፌስቡክም እንደዚሁ። የኃይል ሚዛኑ በህወሀት እጅ ስለሆነ ዶክተር አብይ ይሁኑ ሌላ፣ በራሳቸው ሳምባ የሚተነፍሱ መሪዎች በተለይ ከህወሀት ውጭ አይፈጠሩም። ይሄኔ ግምት ነው እንደ ታንዛኒያው መሪ ነባራዊ ሁኔታን የሚገለብጡ መሪ ከሆኑ ደግሞ እጄም ባፌ ጭናለው ይላሉ። ከፊንላንድ የመጣ አስተያየት ነው። በእርግጥ ለውጥ ይመጣል ብሎ ማሰብ ይከብዳል። ምክንያቱም ዋና ዋናዎቹ ቦታዎች አሁንም በትህነግ የተያዘ ስለሆነ ለውጥ ያመጣሉ የሚል ግምት የለኝም። ምናልባት ለለውጥ ትንሽ ጭላንጭል ይከፈት ይሆናል የሚል ሀሳብ አለኝ ያሉት ደግሞ ከኩዌት ነው። በፌስቡክ ከተጻፉት አስተያየቶች ደግሞ አሸናፊ ሲሳይ ምንም አዲስ ነገር የለም፣ የኢትዮጵያ መሰረታዊ ችግር ህወሀት ለ27 ዓመት የዘረጋው የአፈናና የኢኮኖሚ መዋቅር ነው። ይሄ ሳይፈርስ እንኳን አብይ ስላሴዎችን ቢመጡ ምንም ማድረግ አይችሉም ነው ያሉት። ጆኒ ጆኒ ለውጥ አያመጣም። ምናልባት በንግግርና በማስረዳት በመግለጽ ከዛኛው ይሻላል አሁን ዋናው ጥያቄ የሚሆነው ጠቅላይ ሚኒስትሩ ትዕዛዝ ይሰጣሉ ወይም የመከላከያው ዋና አዛዥ ሆነው መከላከያውን ማዘዝ ይችላሉ ወይ ነው ይህ የማይሆን ነው ሁሉንም ስራዎች የሚሰሩት ከታች ያሉት ወያኔዎች ናቸው ዶክተር አብይ አህመድን እሳት ውስጥ የገቡ የእሳት እራት ያደርጓቸዋል እንደውም ለመስራት እንደሚቸገሩ ለእኔ ካሁኑ ግልጽ ሆኖ ይታየኛል ብለዋል ዘጸሐፍኩ ጸሐፍኩ ያሉ ደግሞ ለውጥ የምን ለውጥ ለውጥ እኮ ብዙ አይነት ነው የፖለቲካ፣ የፖሊሲ፣ የኢኮኖሚ፣ የአስተዳደር፣ የሪዮት ዓለም፣ የማህበራዊ መናገር የምችለው አንድና አንድ ብቻ ነው፣ ኢህአዴግ ለውጥ አያመጣም። ብዙ ጊዜ ሲታደስ ሰውም ሲቀያይር አይቻለሁ። ለውጥ አያመጣም ብለዋል። እንግዲህ ብዙ አስተያየቶች ናቸው። አርያም እንደው ጥቂቱን ነው ለአይነት ያህል የወሰድኩት። ሸዋዬ ከአዎንታዊውና ከአሉታዊው አስተያየት የተለየ ሀሳብ ያቀረቡ ተጠቃሚዎች ነበሩ። በርካቶች ናቸው፣ እንደው የአንዱ ግን ለማሳያ ይሆናል ብዬ መርጫ አለው። ዶክተር አብይ የመለስን ራዕይ ይከተሉ ከሆነ በመጀመሪያ ንግግራቸው ለኢትዮጵያ ሕዝብ ይታወቃል። ሌላ የሽግግር አቅጣጫ የሚጠቁሙ ከሆነም ይታወቃል። ሶስተኛ መንገድ የለም። አብይ ካልቻሉ በመጪው መስከረም ይሰናበታሉ። ወታደራዊ መንግስት ይፋ ይሆናል። ከሰሜን አሜሪካ ነው፣ በዋትሳፕ የደረሰ መልእክት ነው። እንግዲህ አድማጮች በዋትሳፕና በፌስቡክ ገጻችን ካሰባሰብናቸው አስተያየቶች ጥቂቶቹን አስደምጠናችኋል። ሸዋየን አስተያየቶቹን ስላሰባሰበች ከልብ አመሰግናታለሁ።